በዩጋንዳ በመጪው የካቲት በሚካሄደው ፕሬዝደንታዊ ምርጫ የሚወዳደሩ እጩዎች ዛሬ ሰኞ በይፋ የምረጡን ዘመቻቸውን ጀምረዋል። ሂውማን ራይትስ ዋች በበኩሉ የሀገሪቱ መንግስት የውድድሩን ሜዳ ለሁሉም እኩል ያስተካክል በማለት ተማጽኖ አሰምቷል። የዩጋንዳ የምርጫ ኮሚሽን በዚህ ምርጫ እንዲወዳደሩ ፈቃድ ከሰጣቸው ስምንት እጩዎች መካከል አንዱ ፕሬዚደንቱ የወሪ ሙሴቪኒ ሲሆኑ ለአምስተኛ የስልጣን ዘመን ነው የሚወዳደሩት። ተቃዋሚ መሪው ኪዛ ቢሲጂ በበኩላቸው ከሙሴቪኒ ስልጣን ሊረከቡ የሚያደርጉት አራተኛ ሙከራ ነው የሚሆነው። ሂዩማን ራይትስ ዋች ትናንት እሁድ ማታ ባወጣው መግለጫ የፖሊሶች ጭካኔ የተመላበት አድራጎት፣ በሚዲያው ላይ የሚፈጸመው አፈናና እንቅፋት እንዲሁም ባለፉ ምርጫዎች በደረሱ በደሎች በተጠያቂነት የተያዘ አለመኖሩ በሀገሪቱ ነጻና ፍትሐዊ ምርጫ የሚካሄድበት ሂደት ላይ ጉዳት አስከትሏል ሲል አስታውቋል።